ስድስት ተቀይሬ ተቀላቅዬ በአካውንቴ ስምንት መቶ ሺህ ብር ገቢ ተደረገልኝ። በዛሬው ዕለት፣ በዛሬው ሌሊት ገቢ ያደረጉልኝ በአንድ ሰዓት ተደረገልኝ። ገቢ ተደርጎልኝ ህይወቴ ተቀይሯል። እንኳን ደስ ያለህ! እንኳን ደስ